የኢትዮጵያ መንግስት የኮሮና ቫይረስ ስርጭትን ይገቱልኛል ያላቸውን ብልሃቶች ይፋ ማድረጉን ተከትሎ የአዲስ አበባ ፖሊስ ኮሚሽነር የሚመሩት ግብረ ኃይል ህግን በማስከበር እንዲሁም ለከተማዋ ነዋሪ ጤንነት ይበጃሉ ያላቸውን ድጋፎች በማድረግ እንደ ሰነበተ የሚናገሩት የኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ በተለይ ደግሞ ሰሞኑ የፈጠረውን ድባብ ተገና አድርገው በህገ ውጥ ስራዎች ውስጥ የተሳተፉ የንግድ ቤቶች ላይ እርምጃ እንዲወሰድ ስለመደረጉ ያወሳሉ። አንዱ ስራዎቹ መካከል በሁሉም አካባቢዎች ላይ ለምሳሌ ከተማው ላይ ይህም በሽታ ምክንያት አድርገው የዋጋ ጭማሪ የሚያደርጉት ጥ መጋዳዎችን ቃ የሚደብቁትን እንደዚሁም ከልክ በላይ መድኃኒት የሚሰጡትን ለምሳሌ ማስክ፣ አልኮል እና ሌሎችም እንደዚሁ ለምሳሌ በጣም ስንፕል የሆነ ነገር ዳማካሴ፣ ዝንጅብልና፣ ሽንኮርት፣ ሎሚ፣ ወዘተ ጣሪያ እየሰቀኑ የሚሸጡትን ጭምር ከሕዝብ ጋር በጋራ ሆኖ በመቆጣጠር ዛ ቤቶችን ግር ቤቶችን በማሸግ በጣም ጠንካራ ስራ እየተሰራ ነው ያለው። ከዚህ ባሻገር በዜጎች ጤና ላይ አደጋ ደቅነዋል የተባሉ ስፍራዎችን መዝጋት የግልና የማህበረሰብ ጤናን ጉዳት በሚዳርግ ተግባር ውስጥ የተሳተፉ ግለሰቦችን በቁጥጥር ስር መዋል እንደተጀመረም ተናግረዋል። አዲስ ከተማ ክፍለ ከተማ የማከራ ተብሎ ከሚጠራው አካባቢ አንድ መቶ ሃምሳ የሚሆኑ ሰዎች በአንድ ቀበሌ ቤት ውስጥ ሺሻ ሲጨሱ ነው ለህዝብ ቀደር በደረሰን ጥቆማ መሰረት ከደንብ ማስከበር ነው ፖሊስ ሄዶ ወዲያው በቁጥጥር ስር ያባላቸው። ዜናውን የለቀቅነው ዛሬ ነው እንጂ ትላንትና ከሰዓት በኋላ ነው የተፈጸመው። ይሄ ማለት ነው ትላንትና ልክ በዚህ ሰዓት የተፈጸመ ተግባር ነው እና እንደዚህ አይነት ህገወጥ ተግባራትን የሚፈጽሙ ሰዎችን መከላከል ብቻ ሳይሆን ወንጀል ጭምር መንስኤ ስለሚሆኑ በዛ ላይ እያንዳንዱ ህብረተሰብ ሳሳቸውን እንዲጠብቁ እነዚህ አይነት ችግር የሚፈጥሩ ሰዎችን እንዲያጋልጡ ከፖሊስ ጋር በጋራ ሆነው በብዙ ዓለም ሀገር በተለቀኑ ስ በጣም ከፍተኛ የሆነ አቅም ብቃት ያላቸው አካባቢ ላይ ከፍተኛ የሆነ ጉዳት እያደረሰ ስለሆነ ቢያንስ ሳዩ ያለው ችግር ሰምቶ በጤና ባለሙያዎች በመንግስት ብዙ ጊዜ የሚሰጠው መረጃዎች እየተከታተለ የሚባለው ችላ የሚል ከሆነ የመዘናጋት ነገር ካለ አሁን ያለው ነገር በከፋ መልኩ የባሴ ነው መሄደው። ከህግ ማስከበር ስራ ተሻግረው የከተማዋ ፖሊስ አባላት የራሳቸውን ጤና ሳይዘነጉ ለማህበረሰቡ የሚበጁ ጤና ነክ የግንዛቤ ስራዎችን እየሰሩ እንደሆነ ኮማንደር ፋሲካ ተናግረዋል። አዲስ አበባ ሐምሳ ሰባት የፖሊስ ጣቢያዎች አሏት። በየቀኑ በተለያዩ ወንጀሎች የሚጠረጠሩት ወደ እነዚህ ፖሊስ ጣቢያዎች ይወሰዳሉ። ቀደም ባለው ጊዜ ከእነዚህ ፖሊስ ጣቢያዎች በአንዳንዶቹ በርካታ ተጠርጣሪዎች አነስተኛ ክፍሎችን እንዲጋሩ እንደሚደረግ ሲሰማ ነበረ። የኮሮና ቫይረስ ስርጭትን ለመግታት የበኩሌን እያደረግኩ ነው የሚለው ፖሊስ ማቆያ ቤቶች ውስጥ የኮሮና ዳፋ እንዳይደርሳቸው ምን እያደረገ እንደሆነ ጠይቀናል። በአዲስ አበባ ላይ እንዳልኩት በአስሩ ክፍለ ከተማ በአምሳ ሰባት ፖሊስ ራሱ ቻለ ማቆያ ቤት አለ። በዚያ ማቆያ ቤቶች አካባቢ የሚመጡ ሰዎች አንዳንድ አሁን ክፍለ ከተማ ላይ በጣም ጥሩ የተሰራው ዘመናዊ የሆኑ የሙቀት መለኪያ መሳሪያዎችን እየገዙበት ሁኔታ ያለው በአንዳንድ ክፍለ ከተማ ላይ ሌሎቹ የእነሱን ተሞክሮን እንዲከተሉ ማድረግ አለ። በሁሉም ቦታ ላይ ራሳቸው ቦምባ ዘርግተው ግቢ ውስጥ ካንም ሰው ሲገባ ተጠርጣሪ ተጠርጣሪም ሆኑ ጉዳይ በሚገባበት ጊዜ እጃቸውን ታጥሞ እንዲገቡ አልኮል፣ እና ሌሎች ሳኒቴሪ ሌበሮችን አዘጋጅተው ይዘው እየሳቀሙ የተንስ አባላት ደግሞ ጓንት አድርጎ እየፈተሻቸው እንዲያስገቡ ማስክ አድርጎ ጭምር እየፈተሹ እንዲያስገቡ እያደረግን ነው። በወንጀል የሚጠረጠሩ ሰዎች አንዱ የእርቀት ባለው ቦታ ላይ ልክ በማጠ አንድ ላይ በታክቦ እና ከሰባስቦ እንዲታሰሩ ሳይሆን ራቅ ባሉ አካባቢዎች እንዲታሰሩ ብዙ የእቀት በአግባቡ የሚመላለስበት ቦታ ላይ ማለት ንፋስ በአሁኑ መለስ ቦታ ላይ እንዲታሰሩ በጣም ከበድ ያለ ደግሞ ከሆነ ካልሆነ በስተቀር ቢያንስ ተገቢ የሆኑ ምርመራ አድርጎ እንዲገቡ የማድረጉ ስራ ያው እየተሰራ ነው ያለው እና ዋናው ዋናው እሱ አይደለም። ዋናው ዋናው ሰው የሚባለው ነገር ተጠንቅቆ እና አውቆ ከጥፋት ራሱን ማዳን እና መጠበቅ እና አስተባበር ነው የሚያስፈልገው አንዳንድ አሁን በአንድ መቶ ሀምሳ ሰው በአንድ ቤት ብሎ እንትን የሚለው ፖሊሲ ይዘኛል ወይ በሽታ ይዘኛል ብሎ እኮ አይደለም። በቃ ቢመጣም ከፈለገ የራሱ ይምጣ ምንም አያደርገንም የሚል ሊሆን ይችላልና፣ እንደዛ አይነት ቸልተኝነት የራሱን አደጋ ማጋለጥ ነው እና ያንን ከማሰባሰብ ቢቆጠቡ የተሸሸ ነው የሚሆነው። ለራሱ ስም ነው ያንን የሚያደርገው። የኮሮና ቫይረስን መስፋፋት ለመግታት የሕግና ፍትህ አካላት ቀደም ባሉት ቀናት አንዳንድ እርምጃዎችን መውሰዳቸው ይታወሳል። ለአብነት የፌዴራል ማረሚያ ቤቶች አስተዳደር ለሁለት ሳምንታት ታራሚዎችን መጠየቅ እንደታገደ አስታውቋል። የፌዴራል ፍርድ ቤቶችም ለሁለት ሳምንታት ተዘግተው እንደሚቆዩ ይፋ ተደርገዋል። ለአሜሪካ ድምፅ ራዲዮ፣ ሀብታ ሙዚየም፣ ሲልቨር ስፕሪንግ፣ ሜሪላንድ